ሕገወጥ የተባሉና ብዙዎቹ ኢትዮጵያውያን የሆኑ ከ300 በላይ ስደተኞች ፍርዳቸውን ጨርሰው፣ ነገር ግን አሁንም ማላዊ ውስጥ በቁጥጥር ስር መሆናቸው ተገልጿል። የማላዊ መንግሥት ባለሥልጣናት ማረፊያ ቤት የሚቆዩት ወደ አገራቸው ለመላክ ያለው ዝግጅት እስከሚጠናቀቅ መሆኑን ይናገራሉ። የሰብአዊ መብቶች ተሟጋቾች ግን ሰዎች ፍርዳቸውን ከጨረሱ በኋላ እስር ቤት ማቆየት ሕገወጥ አሰራር ነው ይላሉ። የቪኦኤው ሪፖርተር የላሜክ መሲና ዘገባ ከብላንታየር ደርሶናል። አዲሱ አበበ ያንንና ራሱም ወደ ማላዊ፣ እንዲሁም ናይሮቢ ወደሚገኘው የኢትዮጵያ ኤምባሲ ደውሎ ያገኘውን መረጃ አካቶ ተከታዩን አቀናብሯል። የማላዊ ኢሚግሬሽን ባለስልጣናት እንደሚሉት ፍልሰተኞቹ የተከሰሱትና ለእስር የተዳረጉት ህጋዊ መረጃ ሳይኖራቸው ማላዊ በመግባታቸው ነው። የኢሚግሬሽኑ አፈቀላጤ ጆሴፍ እቻውዋ አሁን በእስር ላይ ስለሚገኙት ፍልሰተኞች ሲናገሩ በመላ አገሪቱ በሚገኙ የተለያዩ እስር ቤቶች ሶስት መቶ ሀምሳ ስምንት ፍልሰተኞች ይገኛሉ። ብላንታየር ውስጥ ሰባት፣ ዴድዛ ውስጥ ሰላሳ ሁለት፣ ኒሺ ውስጥ ስልሳ አራት ማላዊ ዋና ከተማ ሊሎንጌ ውስጥ ደግሞ 255 ፍልሰተኞች በቁጥጥር ስር የሚገኙ ሲሆን ከእነዚህ ውስጥ ብዙዎቹ ከኢትዮጵያና ከኮንጎ ናቸው ብለዋል። ብዙዎቹን ወደ አገሮቻቸው ለመላክ በዝግጅት ላይ ነን ሲሉም አክለው ተናግረዋል። ለእስረኞቹ መብት መከበር የቆሙት ቪክተር መሃንጎ ግን ፍርዳቸውን የጨረሱ ሰዎች በቁጥጥር ስር የሚቆዩበትን አሰራር ኮንነዋል። ሕገ ወጥ አሰራር ነው። ንጹሐንን እስር ቤት በማቆየት ህጉን እያፈረሱ ናቸው። ህጉ አንድ ሰው ፍርዱን ከጨረሰ በኋላ እስር ቤት ማቆየት ትክክል አይደለም ነው የሚለው። የእኛ እስር ቤቶች በሰዎች የተጨናነቁ መሆናቸው እየታወቀ ፍርዳቸውን የጨረሱትን እዚያው አስሮ ማቆየት ከፍተኛ በደልና ጭካኔ ነው። ለመሆኑ የእስር ቤቶቹ ይዞታ ምን ይመስላል? ባለፈው ሳምንት በዚህ ጉዳይ ላይ ተከታታይ ዘገባ ባቀረብንበት ጊዜ ሁኔታውን በቅርብ ያዩትን በማላዊ የዶክተርስ ዊዳውት ቦርደር የድንበር የለሽ ሐኪሞች ምክትል ኃላፊ የሆኑትን ኒኮሌት ፒዮምዬንን አነጋግሬያቸው ነበር። አንዳንዶቹ ኢትዮጵያውያን ከተመጣጠነ ምግብና ፕሮቲን እጥረት በመጣ የቆዳ ሕመም ተይዘዋል። በዚህ የተነሳ ብዙ ኢትዮጵያውያን በየቀኑ ወደ ክሊኒካችን ይመጣሉ። እስር ቤቱ ውስጥ ቲቢ ወይንም የሳምባ ነቀርሳ አለ። እናም ሶስት ኢትዮጵያውያን ቲቢ እንዳለባቸው በምርመራ ታውቋል። እዚያው እስር ቤት እንደተያዙም ነው የሚታመነው። ይህ የሚሆንበትን ምክንያትም ኒኮሌት ገልጠውልኛል። እስር ቤቱ በጣም የተጨናነቀ መሆኑ ነው ችግሩ። ሀምሳ ሰዎች እንዲይዝ በተሰራ ቤት ውስጥ ነው እስከ አንድ መቶ ስልሳ ሰዎች የገቡት። ይታይ እንግዲህ በዚህ ሁኔታ እንደ ቲቢ ያለ ተላላፊ በሽታ ባለበት ቤት ውስጥ ምን ሊከሰት እንደሚችል መገመቱ ቀላል ነው። አደጋው እጅግ ከፍተኛ ነው። በዚያ በተጨናነቀ ቤት ውስጥ አንድ ሰው ቲቢም ሆነ ሌላ ተላላፊ በሽታ ካለው ሌሎቹ መያዛቸው የማይቀር ነው። ይዞታቸው አስከፊ በሆኑ እስር ቤቶች የሚያጋጥመው አደጋ በተላላፊ በሽታ መለከፍ ብቻ አይደለም፣ ወደማይቀረው ዓለም መሰናበትም አለ። ከሁለት ሳምንታት በፊት ያነጋገርኳቸው ሚስ ኒኮሌት ተጨባጭ ምሳሌ ያነሳሉ። በጣም ያሳዝናል። ከሁለት ሳምንታት በፊት አንድ የሃያ ሰባት ዓመት ዕድሜ ያለው ኢትዮጵያዊ ሞቷል። በጠና ታሞ ነበር። አለመታደል ሆኖ የእስር ቤቱ አሰራርም ለዚህ አደጋ አጋላጭ ነው። ያም ህሙማን በቶሎ ወደ ሆስፒታል አይላኩም። የዚህን ሰው አሟማት በትክክል መናገር አልችልም። እርግጥ የመሽናት ችግር ነበረበት። በዚህም ላይ ራሱን በውላ አውቅም ነበር። እናም ወደ ሆስፒታል እንዲልኩት ተናገርን። የሚያሳዝነው ግን ሁለት ቀን ፈጀባቸው። የእስር ቤቱ ኃላፊዎች የሚሉት የታመሙትን ወደ ሆስፒታል መላክ የማላዊ ኢሚግሬሽን ኃላፊነት ነው። በመካከሉ የሰው ህይወት ያልፋል። አሳዛኝ ነው። የማላዊ እስር ቤት ዋና ኮሚሽነር ኬኔዲ ኒኮማ ለቪኦኤ ሲገልጡ ፍርዳቸውን የጨረሱትን ፍልሰተኞች እስር ቤት ያቆየናቸው ከክፋት አንጻር አይደለም ነው የሚሉት። በአሁኑ ሰዓት ቤት አግኝተን አስቀምጠናቸዋል። የማላዊ ሪፑብሊክ ህገ መንግስትም እነዚህን ፍልሰተኞች ማገገሚያ ቤት ፈልገን እንድናስቀምጥ ይደነግጋል። እናም አሁን በማድረግ ላይ ያለ ነው። ወደ አገሮቻቸው እስከሚሄዱ ቤት ፈልገን እያስቀመጥን ነው። ምንም አይሰሩም። ወደ አገሮቻቸው የሚሄዱበትን ቀን እየጠበቁ ነው። ገለጻው ለመብት ተሟጋቹ መሃንጎ አልተስማማቸውም። ያ ምን መሆኑ ነው? መኖሪያ ቤት ወይስ እስር ቤት? እስር ቤት ውስጥ ያለ መጠለያ ምን አይነት ነው? እናንተዬ ለምን ይሆን የተሻለ መጠለያ ቤት መስጠት ያልተቻለው? የማላዊ እስር ቤት ዋና ኮሚሽነር ኬኔዲ ኒኮማ ለቪኦኤ በሰጡት ቃል የፍልሰተኞቹ በዚህ ሁኔታ ውስጥ መገኘት የማላዊ መንግስትንም ሳያሳስብ አልቀረም ይላሉ። ለእነዚህ ፍልሰተኞች የምናወጣው ገንዘብ ማውጣት ካለብን በላይ ነው። እነዚህን ሰዎች ወደ ኢትዮጵያ ለመውሰድ መንግስት አውሮፕላን መከራየት ይኖርበታል። እንደገና ይህም ሌላ የመንግስት ወጪ ነው። የማላዊ ኢሚግሬሽን ቃል አቀባይ ጆሴፍ ቾዋ እነዚህ ፍልሰተኞች ወደ አገራቸው የሚሄዱበትን ቀን በትክክል መናገር እንደማይችሉ አመልክተው ቢሮቸው ለዚህ የሚሆን ወጪም እንደሌለው ነው ለቪኦኤ የተናገሩት። የቃል አቀባዩ አገላለጥ ግን የመሳፈሪያቸው ጉዳይ ለምን ይሆን የማላዊን ባለስልጣናት ያሳሰበው የሚል ጥያቄ ያጭራል። ለምን ሰሞኑን ያነጋገርናቸው በዓለም አቀፉ የፍልሰተኞች ድርጅት ማለትም አይኦኤም የማላዊ ቢሮው ኃላፊ ሪቻርድ ትሮሼ ድርጅቱ ኢትዮጵያውያኑን በራሱ ወጪ ወደ አገራቸው ለመመለስ ዝግጅቱን እያጠናቀቀ ነው ብለውናልና ድርጅቱ ወደ አራት መቶ ኢትዮጵያውያኑን ወደ አገራቸው ለመመለስ ተዘጋጅቷል፣ በጀቱም አለኝ ብሏል የተባለው እውነት ነው ላልነው ጥያቄ ነበር ይህን የተናገሩት። አዎ አዎ፣ አሁን ያልከው እውነት ነው። ሶስት የኢትዮጵያ ባለስልጣናት ወዲህ ወደ ማላዊ ይመጡና ኢትዮጵያውያኑን ካነጋገሩት ማለትም ቃለ መጠይቅ ካደረጉላቸው የማላዊ ባለስልጣናት ጋር ይገናኛሉ። ከዚያ ማንኛውን የወረቀት ሥራ አጠናቀው አይኦኤም የበኩሉን ኃላፊነት ጨርሶ ሰዎቹን ወደ አገራቸው በመመለስ ረገድ የሚጠበቅበትን ሚና ይጫወታል ማለት ነው። የአይኦኤም ሞ ዲሬክተር ዛሬ እንደገለጡልኝም ማላዊ ይገባሉ የተባሉት የኢትዮጵያ መንግስት ባለስልጣናት የፊታችን ማክሰኞ እንደሚገቡ አረጋግጠውልኝ ቁጥራቸውም ቢያንስ አራት ቢበዛ አምስት ይሆናል ነው ያሉኝ። ማላዊ ውስጥ የኢትዮጵያ ኤምባሲ የለምና የዚያን አካባቢ ጉዳይ የሚከታተለው ናይሮቢ የሚገኘው የኢትዮጵያ ኤምባሲ ነው። ይህንኑ በተመለከተ በናይሮቢ የኤምባሲውን ሁለተኛ ጸሐፊ አቶ አንደርጉ በርሃን አነጋግሬያቸዋለሁ። በእኛ በኩል ጨርሰናል ከኤምባሲ ሁለት ሰው እዚህ ናይሮቢ የሚገኘው ኤምባሲያችን ከኢሚግሬሽን ሁለት ሰው አራት ሰው፣ ሴፕተምበር ስምንት ባላዊ ይገኛሉ ይገመታል። ኦልሬዲ መንግስት ወስኗል። በሚመጣው ማክሰኞ ማለት ነው። አዎ አሁን ምንድን ነው፣ ከዚህ በፊት እንዳልኩ ፍቃደኛ የሆነ ወደ ሀገር ይመለሳል ያለ ኢትዮጵያዊ ትራቪል ዶክሜንት ተዘጋጅቶለት ወደ ሀገሩ ይመለሳል። አልመለስም ያለ ሰው ግን መንግስት አያስገድድም። በዚህ ፕሮሰስ ይሄ የሚከተለውም ይሄ ነው። በእኛ መንግስት በኩልም ያለው ይሄ ነው። አልመለስም ያለ ኢትዮጵያዊ ማስገደድ አንችልም። ገባኝ። እንደውም ባለፈው አቶ አንዱ አድርጎ ሲገልጦልኝ አልመለስም ያሉትን እንኳን ዩኤንኤችሲአር ሊረዳ የሚችልበትን መንገድ እንደ ኢትዮጵያዊነታቸው እኛም ኤምባሲ ስራችን በመሆኑ የምንችለውን እንረዳለን ብለውኛል አስታውሳለሁ። አዎ፣ ምንድነው? አሁን ካሉበት አካባቢ አንዳንድ ችግር እንዳይደርስባቸው ኤምባሲ ፕሮቴክት ያደርጋል። ይዘ አሁን እያልካለት ወደ ሀገር ቤት አንመለስም ካለ ይህ ሰውዬ ኢትዮጵያ አይደለም ማለት አይደለም። ባለበት አካባቢም ፕሮቴክትን እንዲሆን በዛ ሀገር ህግና ስርዓት መሰረት ወደ ሀገሩ እንዲመልሰው ምክንያት፣ ማላዊ አልፈልግህም፣ የእስር ጊዜው ጨርሷል፣ መመለስ አለበት ሎ እንግዲህ የእኛ መንግስት ጋር እየተነጋገረ ያለው አሁን። አልመለስም ካለ ማላዊም የራሱ ህግ አለው፣ ያቆየው አይችልም። እዛ ስር ቤት እኮ ስለዚህ እኛ መመለስ አለብህ ብለን እንትን ነው አለን። አንመለስም የሚል ነገር ከሆነ ግን ከሰው ሀገር ገብተን እኛ ሰውን አስራ አንወስድም። ይሄን ያለው እንግዲህ። ከተሰኞ ምን ያህሉ ኢትዮጵያውያን ወደ አገራቸው ሄዱ? እዚያስ በምን ሁኔታ ነው የሚቋቋሙት? አንመለስም ያሉት ኢትዮጵያውያን አቶ እንዳርጉ እንዳሉት ኢትዮጵያውያን አይደሉም ማለት አይደለም። እና እንደ ምን ሊረዱ ይችላሉ? እነዚህንና ሌሎች ተዛማች ጉዳዮችን አጠናቅረን ለማቅረብ እንሞክራለን። ለአሁኑ ሰላም።